ኤስቢኤስ ሬዲዮ፣ ወደ ዝርዝር ዜናዎቹ ከማምራታችን በፊት ረዕሰ ዜናዎቹን እናስቀድማለን። የኒው ሳውዝ ዌልስ ፕሪምየር ግላዲስ ብርጅክሊያን በግል ሕይወቴ ብሳሳትም ከሥልጣኔ ግና አልሰናበትም አሉ። የቪክቶሪያ ፕሪምየር ዲፓርትመንት ጸሐፊ ከኃላፊነታቸው ተነሱ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኒው ሳውዝ ዌልስ ፕሪምየር ግላዲስ በርጂክሊያን ምንም እንኳ በግል ሕይወቴ ስህተት ብፈጽምም ከሥልጣኔ ግና አልነሳም ብለዋል ወይዘሪት በርጂክሊያን። የኒው ሳውዝ ዌልስ የጸረ ሙስና ኮሚሽን የንቅዘት ምርመራው ማዕከል አድርጎ እየመረመራቸው ካሉት የቀድሞው የኒው ሳውዝ ዌልስ ሊበራል ፓርቲ ምክር ቤት አባል ዳረል ማጋየር ጋር ለዓመታት የዘለቀ የቅርብ የግል ግንኙነት ላይ ነበሩ። ወይዘሪት ብርጅክሊያን ከአቶ ማጋየር በ2018 በሙስና ከምክር ቤት መሰናበት በተያያዘ የሚያውቁት ነገር እንደሌለ አይተው አላየሁም በማለት አይናቸውንም እንዳልጨፈኑ ተናግረዋል። ይሁንና ከሙስና ኮሚሽኑ ዘንድ ቀርቦ የተደመጠው የስልክ ንግግር የማውቀው ነገር የለም ካሉት ጋር የሚጻረር ሆኖ ተገኝቷል። ፕሬምየር በርጂክሊያን በአቶ ማጓየር መሰናከላቸውን ሲገልጡ ያለምንም ጥያቄ በግል ሕይወቴ ተሳስቻለሁ። አሁን የማውቀውን ያኔ ባውቅ ኖሮ ያኔ የወሰንኩትን ግላዊ ውሳኔ ባልወሰንኩ ነበር። ለረጅም ጊዜ የማውቀውን ሰው ላይ አመኔታ አሳድሬያለሁ። በእውነት በእውነት ወደ ጎን ወዲያ ተብያለሁ። ለረጅም ጊዜ አምኜዋለሁ። በሕዝብ ቢሮና በግል ሕይወት መካከል ሰፊ የሆነ ልዩነት አለ። ራሴን ለላቁ መመዘኛዎች አስገዝቻለሁ ብለዋል። ይሁንና የኒው ሳውዝ ዌልስ ተቃዋሚ ቡድን መሪ ጆዲ ማኬይ ግና ፕሬምየር በርጂክሊያን እስካለፈው ወር ድረስ ግላዊ ግንኙነታቸውን ከአቶ ማጓየር ጋር ያላቋረጡ በመሆናቸው ከስልጣናቸው እንዲለቁ ሲሉ ጥሪ አቅርበዋል። የኒው ሳውዝ ዌልስ ተቃዋሚ ቡድን በነጋው ዕለት ማክሰኞ በሳቸው አመራር ላይ አመኔታ ያለመኖር ድምፅን ለማሰጠት አጀንዳውን ይገፋል ተብሎ ይጠበቃል። የቪክቶሪያ ፕሪምየር ዳንኤል አንድሩስ የዲፓርትመንት ጸሐፊያቸው ከሥራቸው ቢሰናበቱም የኮሮና ቫይረስ ወረርሽኝን በመፋለሙ ላይ እንደሚያተኩሩ ገለጡ። ክሪስ ኢክለስ የፕሪምየር ዲፓርትመንት ካቢኔ ጸሐፊ የነበሩ ሲሆን የሆቴል ወሸባ ምርመራ ላይ የሰጡት ቃል እውነተኛ አለመሆኑን አምነዋል። መርማሪዎች ዘንድም ቀርበው በነበረበት ወቅት ከወቅቱ የፖሊስ ዋና ኮሚሽነር ግራሃም አሽተን ጋር የሆቴል ወሸባ ዝግጅትን አስመልክቶ ከቶውንም አንስተው እንዳልተነጋገሩ ቃል ሰጥተው ነበር። ይሁንና በይፋ በተደመጠ የስልክ ሬኮርድ የሆቴል ወሸባ ሥራውን በጀመረበት ማርች 27 ዕለት ይህንኑ ጉዳይ አስመልክተው መነጋገራቸው ተደምጧል። አቶ አንድሮስ እስከ ትናንት እሁድ ምሽት ድረስ ይህን የጸሐፊውን ቃል ማጠፍ አያውቁ እንደነበር ተናግረዋል። አያይዘውም መንግሥታቸው በቪክቶሪያውን ላይ እንደሚያተኩር ሲገልጡ ሪንስ ን ማ ም ኦል ስ ሪማይን አንዳችሁም ቪክቶሪያውያን የእኔና ቡድኔ ፍጹም ትኩረት እናንተ ላይ መሆኑን የቫይረሱን ቁጥር እንዲያሽቆለቁል በማድረግ የሚገባችሁንና የምትሿቸውን ነጻነቶች በማስገኘት ደህንነትና ስክነት በተመላው መልኩ ለመከወን አትኩረን ያለን መሆናችን ላይ ከቶውንም ምንም አይነት ጥርጣሬ ሊያድርባችሁ አይገባም በማለት ጽኑ የትኩረትና ተስፋ ቃል ሰጥተዋል። ቪክቶሪያ ውስጥ ባለፉት 24 ሰዓታት 15 ሰዎች በኮሮና ቫይረስ ሲያዙ፣ አንድም ሕይወት አላለፈም። በዛሬ ሁለት የተመዘገበውን የቫይረስ መዛመት ቁጥር አካቶ የ14 ቀናት የቪክቶሪያ አማካይ የኮሮና ቫይረስ ቁጥር ከ9.7 ወደ 10.3 ከፍ ብሏል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የኒው ሳውስ ዌልስ ፕሪምየር ግላዲስ ብርጅክሊያን በግል ሕይወቴ ብሳሳትም ከስልጣኔ ግና አልሰናበትም አሉ። የቪክቶሪያ ፕሪምየር ዲፓርትመንት ጸሐፊ ከኃላፊነታቸው ተሰናበቱ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኤስቤስ ኮም ኤዩ Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcast. from.